ነበር የትንታኔው መጽሔት ይቀጥላል። በሜሪላንዱ ዲሞክራት በሴናተር ቤንጃሚን ካርዲን የቀረበው ኤስ ሬዝ አራት ሰላሳ ሁለት የተሰኘ የሰብአዊ መብቶች ህግ ለህግ መወሰኛ ምክር ቤቱ የውጭ ጉዳዮች ኮሚቴ ቀርቦ መጽደቁ ተገልጿል። ይህ ባለፈው ሳምንት ሰኔ አስራ ስድስት ሁለት ሺ ስምንት አመተ ምህረት በዩናይትድ ስቴትስ የተወካዮች ምክር ቤት በአስራ አንደኛው ጉባኤ ላይ የቀረበውና የጸደቀው ህግ በኢትዮጵያ ሁሉን ያካተተ አስተዳደር እንዲኖር ያበረታታል። የቴኔሲው ሪፐብሊካን ሴናተር ባብ ኮርከርም ህጉን በመደገፍ ዋናውን የህጉን አቅራቢ የሜሪላንዱን ዴሞክራት ሴናተር ቤንጃሚን ካርዲንን ተባባሪ አቅራቢዎቹን ሴናተር ማርኬን፣ ሴናተር ኩክን፣ ሴናተር ሜንዴዝንና ሴናተር ሩቢዮን አመስግነዋል። አዲሱ አበበ ተጨማሪ ይዟል። የኤስአርኢኤስ አራት ሰላሳ ሁለት የሰብአዊ መብት ማስከበሪያ ህግ በውጭ ግንኙነቱ የጸደቀ ሲሆን ያለምንም ማስተካከያ ሪፖርት እንዲደረግም ታዟል። ሕጉን የሜሪላንዱ ዲሞክራት ሴናተር ቤንጃሚን ካርዲን በማቅረባቸው የቴኔሲው ሪፐብሊካን ቦብ ኮርከር አመስግነው ተባባሪ አቅራቢዎቹን የዴልዌሩን ዲሞክራት ክሪስቶፈር ኩንስን፣ የማሳቹሴትሱን ዲሞክራት ኤድዋርድ ማርኪን፣ የኒው ጀርሲውን ዲሞክራት ባብ ሜንደዝን እንዲሁም የፍሎሪዳውን ሪፐብሊካን ሴናተር ሩቢዮን አመስግነዋቸዋል። የውጭ ግንኙነቱ ኮሚቴ ሊቀመንበር ሴናተር ቦብ ኮርከር ስለ ህጉ በሰጡት አስተያየት ይህን ብለዋል። ይሄ ውሳኔ ከኢትዮጵያ ጋር ባለን የጋራ ግንኙነት ውስጥ ጠቃሚ ናቸው ለምንላቸው ዋና ዋና ጉዳዮች ትኩረት የሚሰጥ ህግን ያካተተ ነው። ከኢትዮጵያ በኩል መሠራት ያለባቸው ገና ብዙ ጉዳዮች አሉ፤ ሁሉን ያካተተ የመልካም አስተዳደርና የሰብዓዊ መብት አያያዝን ማሻሻል የመሳሰሉ ቀደም ሲል ህጉ እንደ አውሮፓ አቆጣጠር ባለፈው ሚያዚያ 20 ቀን 2016 ዓ.ም በቀረበበት ወቅት የሚከተሉትን አውግዟል። በሰላማዊ ተቃዋሚዎች ላይ የሚፈጸመውን ግድያና የኢትዮጵያ የደህንነት አባላት ከመጠን ያለፈ ኃይል ለመጠቀማቸውን ሕገ መንግስታዊ መብታቸው በሚፈቅድላቸው መሰረት የሚሰበሰቡ ሐሳባቸውን በነጻነት የሚገልጹ፣ ሰላማዊ ተቃውሞ የሚያካሂዱ፣ ጋዜጠኞችን፣ ተማሪዎችን፣ የድጋፍ ሰጪ ኃይሎችንና የፖለቲካ መሪዎችን ማሰር እንዲሁም የፖለቲካ ተቃውሞን ለማፈንና የነጻ ጋዜጠኝነትን መብት ለመገደብ ሲባል የሽብርተኛነት ህጉን ያለ አግባብ መጠቀምን ናቸው የተወገዙት። ህጉ ከዚሁ ጋር በማያያዝ ተቃዋሚዎች ከአመፅ ተግባር እንዲታቀቡም ያሳስባል። የኢትዮጵያ መንግስትም የደህንነት አባላቱ ከመጠን ያለፈ ኃይል እንዳይጠቀሙ ማገድ፣ በኦሮሚያ ክልል በተካሄደው ተቃውሞ ከመጠን ያለፈ ኃይል በመጠቀም የተፈጸሙትን ግድያዎች መመርመር ህገ መንግስቱ የሰጣቸውን መብት በመጠቀማቸው ብቻ የታሰሩ ተቃዋሚዎችን የፖለቲካ ደጋፊዎችንና ጋዜጠኞችን መፍታት፣ ሰላማዊ ስብሰባዎችን የፕሬስና የሚዲያ ነጻነቶችን ማክበር ይኖርበታል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴርም የዩናይትድ ስቴትስን እርዳታ በተመለከተ ክትትልና ቁጥጥር እንዲደረግ ለኢትዮጵያ የሚሰጠን ወታደራዊ እርዳታ እንዲመረምርም የዓለም አቀፉ የዩናይትድ ስቴትስ የልማት መስሪያ ቤት ዩኤስኤአይዲ በኢትዮጵያ ዲሞክራሲና የመልካም አስተዳደር ስርዓት እንዲዳብር ጥረት ማድረግ እንዳለበት ያሳስባል።